የአፍሪካ ህብረት ኮሚሽን ለነገ ያዘጋጀው የክርክር መድረክ በአይነቱ የመጀመሪያ ነው ተብሎለታል። የህብረቱን የወቅቱ ሊቀመንበር ንኮሳዛና ድላሚኒ ዙማን ለመተካት እየተወዳደሩ የሚገኙ አምስቱ እጩዎች ይሳተፋሉ ተብሎ ይጠበቃል። ከአምስቱ እጩዎች ውስጥ አራቱ በአሁኑ ወቅት ሀገራቸውን በውጭ ጉዳይ ሚኒስተርነት እያገለገሉ የሚገኙ ሲሆን፣ ቀሪው በተባበሩት መንግስታት ልዩ ልዑክ ሆነው በመስራት ላይ ያሉ ናቸው። ከአምስቱ ውጭ ጉዳይ ሚኒስትሮች ሁለቱ ሴቶች ሲሆኑ፣ ሁለቱ ምርጫውን ያሸንፋሉ የሚል ከፍተኛ ግምት ተሰጥቷቸዋል። አንደኛዋ የቦትስዋና ውጭ ጉዳይ ሚኒስተር ፔሌኖሚ ቬንሶን ሞይቶይ ሲሆኑ ባለፈው ሐምሌ ኪጋሊ ላይ በተካሄደው የመሪዎች ጉባኤ ለመጨረሻ ዙር ካለፉ ሁለት እጩዎች አንዱ ነበሩ። ሆኖም የአገራቱን ሁለት ሶስተኛ ድምፅ ባለማግኘታቸው መሪነቱን መጨበጥ ሳይችሉ ቀርተዋል። ከሐምሌው ጉባኤ በኋላ የምርጫ ውድድሩን የተቀላቀሉት ሌላኛዋ አንስት የኬንያ ውጭ ጉዳይ ሚኒስተር አሚና ሞሐመድ ናቸው። በአጭር ጊዜ ውስጥ የቦትስዋናቻቸው ተገዳዳሪ ሆነዋል። የአፍሪካ ኮንፊደንሻል መጽሔት የፖለቲካ ተንታኝ የሆኑት አንድሮዌር ከአሚና ተቀባይነት ማግኘት ጀርባ ያለውን ምክንያት ያብራራሉ። እርሳቸው እያገኙ ያሉት ድጋፍ ኬንያ እንደ ሀገር ለጉዳዩ እያደረገች ባለችው ዲፕሎማሲያዊ ጥረትና ዝግጁነት ላይ ጥገኛ የሆነ ነው። እንደምንረዳው ኬንያ ለጉዳዩ ትልቅ ክብደት ሰጥታለች። አባል ሀገሮች የእርሳቸውን እጩነት እንዲደግፉ ለማድረግ ብዙ ውለታዎችን ቃል ገብታለች። በሚኒስተርነት ከመሾማቸው አስቀድመው ኬንያን በአምባሳደርነት ያገለገሉትና በተባበሩት መንግሥታት ከፍተኛ የኃላፊነት ቦታ የሰሩት አሚና ለህብረቱ ሊቀመንበርነት እንደሚወዳደሩ ያሳወቁት ባለፈው መስከረም መጨረሻ ነበር። በኬንያው ፕሬዝደንት ኡሁሩ ኬንያታ አማካኝነት ይፋ የተደረገው የሚኒስትሩ አጩነት እንደ ምስራቅ አፍሪካ ማህበረሰብና ኮሜሳ ካሉ ቀጠናዊ ተቋማት ድጋፍ ያገኘው ወዲያውኑ ነበር። ለዚህም የፕሬዝደንት ኬንያታ ድርሻ ከፍተኛ እንደሆነ መረጃዎች ያመለክታሉ። እንደ አፍሪካ ኮንፊደንሻል አንድ ዘገባ ከሆነ ኬንያታ የውጭ ጉዳይ ሚኒስትራቸው ለሊቀመንበርነት እንዲመረጡ ሰባት ሚኒስትሮችን ያቀፈ የማግባባት ዘመቻ የሚመራ ቡድን አቋቁመዋል። ፕሬዚደንቱ ከዓለም አቀፍ የወንጀል ፍርድ ቤት አይሲሲ ጋር በነበራቸው እሰጥ አገባ ወቅት የተጠቀሙትን አይነት የማግባባት ዘመቻ ለምርጫውን መጠቀማቸው ተነግሮላቸዋል። የኬንያታ ጥብቅ ወዳጅ ናቸው የሚባሉት አሚና ከተመረጡ የአፍሪካ ሀገራት በህብረቱ አማካኝነት በፍርድ ቤቱ ላይ ያሳዩትን አቋም ይበልጥ ያጠብቁታል ተብሎ ተገምቷል። የፖለቲካ ተንታኙ ግን ኬንያ መሆነች፣ ፕሬዚደንቷ ከፍርድ ቤቱ ጋር በተያያዘ እንደ ቀድሞ የሚያሳስባቸው ነገር የለም ባይ ናቸው። ኬንያ በዛ ጉዳይ የነበረውን ሂደት ተወጥተዋለች፣ ፊት ለፊት ከመጋፈጥም ሸሸት ብላለች። የአይሲሲ ጉዳይ ለኬንያ ከአጀንዳዋ ውጭ ነው። ምክንያቱም በሰብአዊነት ላይ ወንጀል ፈጽማችኋል በሚል በኡሁሩ ኬንያታና ዊሊያም ሩቶ ላይ የተከፈተው መዝገብ እንዳይቀጥል ተወስኗል። ስለዚህ እነሱም በተመለከተ አንገብጋቢ ሁኔታ የለም። ቀጣዩ የአፍሪካ ህብረት ሊቀመንበር ማንም ይሁን ማን፣ ዋናው ጥያቄ መሆን ያለበት የፖሊሲ ለውጥ ይዞ ይመጣልን የሚለው መሆን እንዳለበት የሚከራከሩ አሉ። አንድሪው ዌር ይህንን መመለስ ከባድ እንደሆነ ይናገራሉ። ለእኔ ከተጨባጭ የፖሊሲ ለውጦች ይልቅ ሊቀመንበሩ የሚሰሩት ስራ ያመዝንብኛል። ምክንያቱም መንፈሱን የሚወስነው እሱ ነውና የአንድ ሀገር ፕሬዚዳንት ወይም ንጉሥ እንደ ርዕሰ ብሔርነቱ የዚያን ሀገር ሁለንተናዊ አቅጣጫ እንደሚወስነው እና ጠቅላይ ሚኒስትሩ ደግሞ የመንግስቱን ተጨባጭ ስራ እንደሚያከናውነው ማለት ነው። አሚና ሙሐመድ፣ በአህጉሪቱ ውስጥ የቀረውን የቅኝ ግዛት የመጨረሻ ርዝራጅ ለማስወገድ ቃል ገብተዋል። ይህ ደግሞ ብዙዎችን እያነጋገረ ባለው የወቅቱ ትልቅ ጉዳይ ላይ ተጽዕኖ ይኖረዋል። ጉዳዩ ሞሮኮ ከምዕራብ ሰሐራ ጋር በነበራት ጸብ የራቀችውን የአፍሪቃ ህብረት በድጋሚ ለመቀላቀል ማመልከቷ ነው። የሊቀመንበርነት ምርጫው በሚካሄድበትና በጥር ወር በአዲስ አበባ ይደረጋል ተብሎ ከሚጠበቀው የመሪዎች ስብሰባ በፊት ኬንያና ሞሮኮ አሁን እያደረጉት እንዳለው አይነት የሰጥቶ መቀበል ስምምነቶች በብዛት እንደሚኖሩ የፖለቲካ ተንታኙ ያስረዳሉ። ኬንያ የተዋጩ ባለፈው ሳምንት መጨረሻ ወደ አዲስ አበባ በመጓዝ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተገናኝተዋል። ኢትዮጵያ ለእርሳቸው እጩነት ላሳየችው ድጋፍ ከፕሬዚደንት ኬንያታ የተላከ የምስጋና ደብዳቤም አቅርበዋል።